በትግራይ ክልል ማዕከላዊ ዞን አድዋ ከተማ መጋቢት አስር ቀን ሁለት ሺህ አስራ ስድስት ዓመተ ምህረት ከቤት ወጥታ የቋንቋ ትምህርት ወደምትከታተልበት ትምህርት ቤት በማምራት ላይ የነበረች አንዲት አዳጊ በተለምዶ ባጃጅ ተብሎ በሚጠራ ባለሶስት እግር ተሽከርካሪ በመጠቀም አግተው ወስዷታል፣ በኋላም ገድሏታል በሚል ክስ ቀርቦባቸው ጉዳያቸው ሲታይ በነበሩ ተከሳሾች ላይ የፍርድ ውሳኔ ለመስጠት የመቀለ ዞን ፍርድ ቤት ዛሬ ሰኞ ህዳር 23 ቀን 2017 ዓ ም ዋለ ችሎት የፍርድ ውሳኔ አሳልፏል። የ16 ዓመት ታዳጊ ማህሌት ላይ በመግደል ተከሰውና ጥፋተኛ ተብለው የፍርድ ውሳኔያቸው ለመጠባበቅ ለዛሬ ተቀጥረው ከነበሩ ሁለት ተከሳሾች አንደኛው የ24 ዓመት አወት ነጋሴ ሓጎስ ሞት ሲፈረድበት፣ ሁለተኛው የ20 ዓመቱ ናሁም ፍጹም ኃይሉ ደግሞ በዕድሜ ልክ ጽኑ ሥርዓት እንዲቀጣ ተፈርዶበታል። ትግራይ ክልል ውስጥ ከዚህ ቀደም የሞት ቅጣት ውሳኔ የተላለፈው በጣም ጥቂት በሚባሉ ጉዳዮች ላይ መሆኑን ከክልሉ ፍትሕ ቢሮ የተገኘው መረጃ ያሳያል። የመቀሌ ከተማ አቃቢ ሕግ ጽሕፈት ቤት ባለሙያ አቶ ሐዱሽ አባዲ ለአሜሪካ ድምፅ እንደገለጹት ማህሌት አግተው የገደሉ ሰዎች ገንዘብ ከቤተሰብ ለመቀበል ብለው የፈጸሙት ነው ሲሉ ገልጸዋል። ሁለቱ ተከሳሾች ወንጀል ከመፈጸማቸው አስቀድሞ ሁለት ሳምንት በፊት ገንዘብ የሚያገኙበት ነው የተወያዩት። ከተወያዩ በኋላ የአቶ ተክላይ ግርማይ ልጅ የሆነችው ማሌ ተክላይ እንዲያግቷት እና ለሱ አግተው ብር እንዲጠይቁ ነው የተስማሙት። ከዛ በኋላ በመጋቢት አስር 2016 ዓ ም ከሰዓት በኋላ 11 ሰዓት አካባቢ ወደ ቋንቋ ትምህርት ቤት እንድትማር በምትሄድበት ጊዜ ሁለተኛ ተከሳሽ በሚያሽከርክራት ባጃጅ እንድትሳፈር አድርገዋል። አንደኛ ተከሳሽ ደግሞ ያው መንገድ ላይ በመቆየት ያው ሁለት ሁለቱ ባጃጅ ላይ አሳፍረው ወደ ሰው የሌለው ቤት ወስደው ነው ቤተሰብ ጠይቀው እንዲከፈላቸው ጠይቀው ያው ስላልተከፈላቸው ነው ይገደሏት። በዛ ሰዓት ሌሊት መጋቢት አስር 2016 ለ ከምሽቱ ስድስት ተኩል እስከ ሰባት ሰዓት ባለው ሰዓት ነው አንቀው የገደሏት በጫማዋ ማሰሪያ ላይ እግራን አስረውና አንገቷን አንቀው እና ለሰላሳ ደቂቃ በመሳቃየት እና ፍጹም ኢሰብአዊ በሆነ አገዳደል ነው የገደሏት። የፍርድ ቤቱ ውሳኔ በሴቶች ላይ ጥቃቶች እንዳይቀጥሉ አስተማሪ ይሆናል ሲሉ አቶ ሀዱሽ ተናግረዋል። አንደኛ ተከሳሽ በሞት ፍርድ ነው የተወሰነበት። ሁለተኛው ተከሳሽ ደግሞ በእድሜ ልክ ጽኑ ስርዓት እንዲቀጣ ነው የወሰነው እና ዛሬ የተወሰነው ውሳኔ በማህሌት ተክላይ ግድያ ጀል ቢሆንም መስተምረው ግን ከዛ በላይ በሌሎች ሴቶች ላይና ህጻናት በሚፈጸመው ወንጀሎች ማስጠንቀቂያ ነው ብለን ነው የምናምነው። የማህሌት ወላጅ አባት አቶ ተክላይ ግርማይ ልጃቸው በአሰቃቂ ሁኔታ መገደሏን በማስታወስ አግተው የወሰዷት ሰዎች ለማስለቀቂያ ሶስት ሚሊዮን ብር ጠይቀው እንደነበረ አውስቷል። ሆኖም አግተው በወሰዷት ቀን ገድለው እንደቀበሯት ከሶስት ወር በኋላ ራሳቸው ለፖሊስ ገልጸዋል ያሉት አቶ ተክላይ የተቀበረችበት ቦታም አሳይተዋል ብለዋል። የዛሬው የመቀለ ዞን ፍርድ ቤት ችሎት ውሳኔ እንደሚቀበሉት ወላጅ አባቷ ገልጸዋል። ውሳኔው ተግባራዊ እንዲሆንም ጠይቀዋል። ማህሌት ጎበዝ ተማሪ ነበረች። በእነዚህ እህት ወንድሞቻቸውን በሚገድሉ ክፉ ሰዎች ተገድላለች። የዛሬውን የፍርድ ቤት ውሳኔ በበጎን የምንቀበለው አንደኛና ሁለተኛ ተከሳሽ ተብለው ተለይተዋል። የሰሩት ተግባር ተመሳሳይ ቢሆንም እንኳን ፍርድ ቤቱ ግራ ቀኝ ክርክሩን ተመልክቶ አንደኛ ተከሳሽ በሞት ሁለተኛው ደግሞ በእድሜ ልክ እስራት እንዲቀጡ ወስኗል። የሞት ፍርድ የተባለው በውሳኔው መሰረት እንዲተገበር እንጠይቃለን። የፖሊስና የፍርድ ቤቱን ስራ እናደንቃለን። የፍርድ ውሳኔውን የሚያስተገብረውን አካልም እንደ ቤተሰብም ይሁን እንደ ሕዝብ ያዘነው ልባችን እንዲርስ ተግባራዊ እንዲያደርግ እንጠይቃለን። በሴቶች ላይ የሚፈጸሙ ግድያዎች የሚቆሙትም እንደዚህ አይነት ፍርዶች ሲተገበሩ ነው። ባለፈው ሳምንት በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ተዘጋጅቶ ነበር። በመድረኩ በክልሉ ሴቶች ማህበር የቀረበው ሪፖርት እንደሚያሳየው በአንድ ዓመት ውስጥ 783 ሴቶች ጾታዊ ጥቃት፣ ግድያና የአካል ጉዳት ተፈጽሞባቸዋል። ከእነዚህም 44ቱ የተገደሉ ሲሆን ከተገደሉትም 24ቱ በባሎቻቸው የተገደሉ ናቸው። ለአሜሪካ ድምፅ ሙልጌታ ጽብሃም መቅለም